ትምህርት 31 አንድ እግዚአብሔር እስራኤላውያንን ከግብጽ ካወጣቸው በኋላ ወደ የትኛው ምድር መራቸው? ሀ መልሶ ወደ ከነዓን ምድር መራቸው። ሁለት እግዚአብሔር እስራኤላውያንን በቀን የመራቸው እንዴት ነበር? ሀ በደመና አምድ። ሶስት እግዚአብሔር እስራኤላውያንን በሌሊት የመራቸው እንዴት ነበር? ሀ በእሳት አምድ። አራት እግዚአብሔር እስራኤላውያን እስከ ቀይ ባህር ዳርቻ ድረስ የመራቸው ለምን ነበር? ሀ እግዚአብሔር እርሱ ብቻ አምላክ መሆኑን ግብጻውያንም ሆኑ እስራኤላውያን እንዲያውቁ ስለፈለገ። አምስት እስራኤላውያን ፈርዖንና ጦሩ መልሰው ሊይዟቸው እንደመጡ ሲያዩ ምን አደረጉ? ሀ እስራኤላውያን ሙሴን ነቀፉት፣ በግብጽ መቆየት ይሻላቸው እንደነበር ነገሩት። ስድስት እስራኤላውያን ራሳቸውን ማዳን ችለው ነበር? ሀ አልቻሉም። ሰባት እስራኤላውያን ራሳቸውን ማዳን ያልቻሉት ለምን ነበር? ሀ ምክንያቱም ቀይ ባህር ከፊት ለፊታቸው፣ ተራሮች በቀኝና በግራቸው እንዲሁም ደግሞ የፈርዖን ሠራዊት ከኋላቸው ስለነበር ነው። ስምንት እስራኤላውያንን ማዳን የቻለው ማን ብቻ ነበር? ሀ እግዚአብሔር። ዘጠኝ ቀይ ባህርን መክፈል ለእግዚአብሔር አስቸጋሪ ያልሆነው ለምን ነበር? ሀ ምክንያቱም ቀይ ባህርን የፈጠረው እግዚአብሔር ስለሆነ ነው። ለ ምክንያቱም የባህሩ ሁሉ ጌታ እግዚአብሔር ስለሆነ ነው። ሀ ምክንያቱም እግዚአብሔር ሁሉን ቻይ ስለሆነ ሁሉን ማድረግ ስለሚችል ነው። አስር ፈርዖንና ሰራዊቱ እስራኤላውያንን መልሰው ለመያዝ በመምጣት ላይ ነበሩ። እስራኤላውያንን ለመከላከል እግዚአብሔር ምን አደረገ? ሀ እግዚአብሔር በእስራኤላውያንና በፈርዖን ሰራዊት መካከል ደመናን አደረገ። ለ ደመናው ለእስራኤላውያን ብርሃን ሲሰጥ ለፈርዖንና ለሰራዊቱ ግን ጨለማ እንዲሆን አደረገ። አስራ አንድ ፈርዖንና ሰራዊቱ እስራኤላውያንን ተከታትለው ወደ ቀይ ባሕር ሲገቡ እግዚአብሔር ምን አደረገ? ሀ እግዚአብሔር ፈርዖንና ሠራዊቱ በቀይ ባሕር ውስጥ አሰመጣቸው። ሥራ ሁለት እግዚአብሔር እስራኤላውያንን የጠበቃቸው ለምንድን ነው? ሀ እግዚአብሔር እስራኤላውያንን የጠበቃቸው ከአብርሃምና ከእስራኤላውያን ዘር አዳኝ እንደሚልክ ቃል ስለገባ ነው። ለ እግዚአብሔር እስራኤላውያንን የጠበቃቸው ደግሞ ቃሉን ማለትም መጽሐፍ ቅዱስን በአብርሃምና በእስራኤላውያን አማካኝነት ወደ ዓለም ሕዝቦች ሁሉ ለመላክ ስለፈለገ ነው። እግዚአብሔር ፈርዖንና ሠራዊቱን በቀይ ባሕር ውስጥ ከደመሰሳቸው በኋላ እስራኤላውያንን ወዴት መራቸው? ወደ ምድረ በዳ። ምድረ በዳ ምንድን ነው? ምድረ በዳ አሸዋ ብቻ ያለበት ምድር ነው። በምድረ በዳ አፈር የለም። በምድረ በዳ ሳር የለም። በምድረ በዳ ዛፎች የሉም። በምድረ በዳ ያለው አሸዋ ብቻ ነው። እግዚአብሔር በምድረ በዳ እየመራቸው ሳለ እስራኤላውያን ምን አደረጉ? ዘጸአት 16 1 እስከ 3 መላው የእስራኤል ማህበር ከግብፅ በወጡ በሁለተኛው ወር ከወሩ በአሥራ አምስተኛው ቀን ከኤሊም ተነስተው በኤሊምና በሲና መካከል ወደሚገኘው ወደ ሲን ምድረ በዳ መጡ። ሁለት በምድረ በዳውም መላው ማህበር በሙሴና በአሮን ላይ አጉረመረሙ። ሶስት እስራኤላውያንም እነርሱን እንዲህ አሏቸው፣ በሥጋ መቀቀያው ምንቸት ዙሪያ ተቀምጠን የፈለግነውን ያህል ምግብ መመገብ በምንችልበት በግብፅ ሳለን ምን ነው በእግዚአብሔር እጅ ሞተን ባረፍነው ኖሮ፣ እናንተ ግን ይህ ሁሉ ጉባኤ በራብ እንዲያልቅ ወደዚህ ምድረ በዳ አመጣችሁን፣ አሏቸው። እስራኤላውያን ሙሴንና አሮንን ነቀፉ። እስራኤላውያን ሙሴንና አሮንን የነቀፏቸው ለምን ነበር? ምንም ምግብ ስላልነበራቸው። እስራኤላውያን ምግብ ያጡት በምን ምክንያት ነበር? በምድረ በዳ ምንም ምግብ ባለመኖሩ። በምድረ በዳ ያለው አሸዋ ብቻ ነበር። ሙሴ በምድረ በዳ ለእስራኤላውያን ምግብ ማግኘት ችሎ ነበር? አልቻለም። ሙሴ በምድረ በዳ ለእስራኤላውያን ምግብ ማግኘት ያልቻለው ለምንድን ነው? ምክንያቱም በምድረ በዳ ምንም ምግብ ባለመኖሩ ነው። እስራኤላውያን በምድረ በዳ ለራሳቸው ምግብ ማግኘት ችለው ነበር አልቻሉም ለምን አልቻሉም ምክንያቱም በምድረ በዳ ምንም ምግብ ባለመኖሩ ነው ለእስራኤላውያን በምድረ በዳ ምግብ መስጠት የቻለው ማን ብቻ ነበር እግዚአብሔር እስራኤላውያን እግዚአብሔር በምድረ በዳ ምግብ እንደሚሰጣቸው አምነው ነበር አላመኑም እስራኤላውያን እግዚአብሔር በምድረ በዳ ምግብ እንደሚሰጣቸው ከማመን ይልቅ ምን አደረጉ ሙሴንና አሮንን ነቀፏቸው እግዚአብሔር እስራኤላውያን ሙሴንና አሮንን እንደነቀፉ ሰምቷቸዋል አሁን እግዚአብሔር ሙሴን ምን አለው ዘጸአት 16 ከ11 እስከ 12 11 እግዚአብሔርም ሙሴን እንዲህ አለው 2 የእስራኤላውያንን ማጉረምረን ሰምቻለሁ ይህን ንገራቸው ፀሐይ ከመጥለቋ በፊት ስጋ ትበላላችሁ ሲነጋም እንጀራ ትበላላችሁ ከዚያም እኔ እግዚአብሔር አምላካችሁ መሆንን ታውቃላችሁ። እግዚአብሔር ሙሴን ለእስራኤላውያን ምግብ እሰጣቸዋለሁ አለው። እስራኤላውያን በእግዚአብሔር ባያምኑም እንኳን እርሱ ለእነርሱ ምግብ እሰጣቸዋለሁ አለ። እስራኤላውያን በርሱ ላይ እምነት ባይኖራቸውም እንኳን እግዚአብሔር እነርሱን ይረዳቸው ነበር። ሰዎች ባያምኑትም እንኳን እግዚአብሔር የሚረዳቸው ለምንድን ነው? ምክንያቱም እግዚአብሔር ሁሉንም ሰው ስለ ፈጠረ ነው። ምክንያቱም እግዚአብሔር ሁሉንም ሰው ስለሚወድ ነው። ምክንያቱም እግዚአብሔር ሁሉንም ሰው ማዳን ስለሚፈልግ ነው። ምክንያቱም እግዚአብሔር ሁሉም ሰው እንዲያምንበት ስለሚፈልግ ነው። እኛ በእግዚአብሔር ካላመንን እግዚአብሔር ያድነናል? አያድነንም። እግዚአብሔር እስራኤላውያንን በረሃብ እንዲያልቁ አድርጓል። እግዚአብሔር ለእስራኤላውያን ምግብ ሰጥቷልን? ዘጻት 16 ቁጥር 13 በዚያች ምሽት ድርጭቶች መጥተው ሰፈሩን አለበሱት። እግዚአብሔር በዚያች ምሽት በበረሃ ሳሉ ለእስራኤላውያን የሰጣቸው ሥጋ ምን ነበር? ድርጭቶች። የእስራኤላውያንን ሰፈር የሸፈኑ እጅግ በጣም ብዙ ድርጭቶች ነበሩ። በቀጣዩ ማለዳ እግዚአብሔር ለእስራኤላውያን ብዙ ምግብ ሰጣቸው። ዘፀአት አስራ ስድስት አስራ ሶስት እስከ አስራ አምስት እና ቁጥር ሰላሳ አንድ አስራ ሶስት በነጋውም በሰፈሩ ዙሪያ ጤዛ ተኝቶበት ነበር። 14 ጤዛው ከረገፈ በኋላ በሜዳው ላይ ስስ የሆነ አመዳይ የሚመስል የተጋገረ ነገር በምድረ በዳው ላይ ታየ። 15 እስራኤላውያንም ይህን ባዩ ጊዜ ምን እንደሆነ ባለማወቃቸው እርስ በርሳቸው ይህ ነገር ምንድነው? ተባባሉ። ሙሴም ይህ ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ነው አላቸው። 31 የእስራኤልም ሕዝብ ምግቡንም መና አሉት። እርሱም እንደ ድምብላል ዘር ነጭ፣ ጣዕሙም ከማር እንደ ተጋገረ እንጀራ ነበር። እግዚአብሔር በሚቀጥለው ቀን ለእስራኤላውያን የሰጣቸው ምግብ ምን ነበር? እግዚአብሔር ለእስራኤላውያን እንጀራ ሰጣቸው። እንጀራውም ሰፈራቸውን በሙሉ ሸፍኖት ነበር። እግዚአብሔር ከሰማይ ያወረደላቸውን እንጀራ እስራኤላውያን ምን ብለው ሰየሙት? መና። በየማለዳው እግዚአብሔር እስራኤላውያንን ለመመገብ እንጀራን እንደ ጤዛ ይልክላቸው ነበር። በየማለዳው እግዚአብሔር ለእስራኤላውያን ከሰማይ ያወረደላቸው መና የእግዚአብሔር ጸጋ ምልክት ነበር። አዳምና ሔዋን በእግዚአብሔር ላይ ቢያምጹም፣ እግዚአብሔር በጸጋው እኛን ለማዳን አዳኝ እንደሚልክ ቃል ገባ። ኖህና ቤተሰቡ ኃጢአተኞች ቢሆኑም፣ እግዚአብሔር በጸጋው ከጥፋት ውሃ ጠበቃቸው። እስራኤላውያን በእግዚአብሔር ባያምኑም እግዚአብሔር በጸጋው ከግብጽ ባርነት አዳናቸው። እስራኤላውያን እግዚአብሔር ሊያድናቸው እንደሚችል ባያምኑትም እንኳን እግዚአብሔር በጸጋው ቀይ ባህርን ከፍሎ ከፈርዖን እና ከግብጻውያን ሰራዊት አስመለጣቸው። እነዚህ በሙሉ የእግዚአብሔር ጸጋ ምልክቶች ናቸው። እስራኤላውያን በምድረ በዳ በነበሩባቸው ጊዜያት ሁሉ እግዚአብሔር በየቀኑ መና ይሰጣቸው ነበር። ዘጸአት አስራ እስራኤላውያን ወደ መኖሪያቸው ምድር እስኪመጡ ድረስ ለአርባ ዓመት መና በሉ። ወደ ከነአን ድንበር እስከሚደርሱ ድረስ መና በሉ። እግዚአብሔር አንድም ቀን ለእስራኤላውያን መና መስጠትን ረስቶ አያውቅም። እግዚአብሔር የገባውን ቃል ምንጊዜም ይጠብቃል። እግዚአብሔር ድርጭትና መና ለእስራኤላውያን ቢሰጣቸውም እስራኤላውያን እንደገና አጉረመረሙ። ዘጻት 17 ከቁጥር 1 እስከ 4 አንድ መላው የእስራኤል ማህበር ከሲና ምድረ በዳ ተነሥቶ እግዚአብሔር እንዳዘዘው ከስፍራ ወደ ስፍራ ተጉዘው በራፊድም ሰፈሩ። ነገር ግን ህዝቡ የሚጠጡት ውሃ አልነበረም። ሁለት ስለዚህ የምንጠጣው ውሃ ስጠን በማለት ሙሴን ተጣሉት። ሙሴም እኔን ለምን ትጣሉኛላችሁ? እግዚአብሔርን ስለምን ትፈታተናላችሁ? አለ ሶስት ነገር ግን ህዝቡ በዚያ ተቀምጠው ስለነበር በሙሴ ላይ አጉረመረሙ። እነርሱም እኛና ልጆቻችን እንዲሁም ከብቶቻችን በውሃ ጥም እንድናልቅ ከግብጽ ለምን አወጣህን አሉት። አራት ከዚያም ሙሴ በዚህ ህዝብ ላይ ምን ላድርግ? በድንጋይ ሊወግሩኝ ተዘጋጅተዋል ብሎ ወደ እግዚአብሔር ጮኸ። እስራኤላውያን ያጉረመረሙት ለምን ነበር? ምንም ውሃ ስላልነበራቸው ነው። እስራኤላውያን ምንም ውሃ ያልነበራቸው ለምን ነበር? ምክንያቱም እነርሱ በምድረ በዳ ስለ ነበሩ ነው። ምክንያቱም በምድረ በዳ ምንም ውሃ ባለመኖሩ ነው። ሙሴ በምድረ በዳ ለእስራኤላውያን ውሃ መስጠት ችሏል? አልቻለም። ለምን አልቻለም? ምክንያቱም በምድረ በዳ ውስጥ ምንም ውሃ ባለመኖሩ ነው። እስራኤላውያንስ ለራሳቸው በምድረ በዳ ውስጥ ውሃ ማግኘት ችለው ነበር? አልቻሉም። ለምን አልቻሉም? ምክንያቱም በምድረ በዳ ውስጥ ምንም አይነት ውሃ ባለመኖሩ ነው። በምድረ በዳ ውስጥ ለእስራኤላውያን ውሃ መስጠት የቻለው ማን ብቻ ነው? እግዚአብሔር። እስራኤላውያን እግዚአብሔር በምድረ በዳ ውሃ እንደሚሰጣቸው አመኑ አላመኑም። በምድረ በዳ እግዚአብሔር ውሃ እንደሚሰጣቸው ከማመን ይልቅ እስራኤላውያን ምን አደረጉ? ሙሴንና አሮንን ነቀፉ። እስራኤላውያን ሙሴንና አሮንን እንደ ነቀፉ እግዚአብሔር ሰምቷል። አዎን እግዚአብሔር እስራኤላውያን በጥም እንዲሞቱ አድርጓል? እግዚአብሔር ሙሴን ምን አለው ዘጸአት 17 ከ5 እስከ 6 አምስት እግዚአብሔር ለሙሴ እንዲህ ይመለሰለት ከህዝብ ፊት ሂድ ከእስራኤል አለቆች አንዳንዶቹን፣ እንዲሁም አባይን የመታህበትን በትር ያዝና ሂድ ኮሬቭ አጠገብ ባለው አለት በዚያ እኔ በአንተ ፊት እቆማለሁ። አለቱን ምታው፣ ከእርሱም ሕዝቡ የሚጠጡት ውሃ ይወጣል። እግዚአብሔር ሙሴ ውሃን ለማግኘት ምን እንዲያደርግ ነገረው? እግዚአብሔር ሙሴ በበትሩ አለቱን እንዲመታ አዘዘው። ሙሴ እግዚአብሔርን ከታዘዘ፣ እግዚአብሔር ለእስራኤላውያን ውሃ ይሰጣቸዋል። ለእስራኤላውያን ከአለት ውስጥ ውሃ ማፍለቅ የቻለው ማን ብቻ ነበር? እግዚአብሔር። ሙሴ እግዚአብሔርን ታዟል። ዘጸአት አስራ ሰባት ስድስት ስለዚህ ሙሴ በእስራኤል አለቆች ፊት ይህን አደረገ። ሙሴ እግዚአብሔርን ታዘዘ። ሙሴ ልክ እግዚአብሔር እንደ ተናገረው በበትሩ አለቱን መታው። ሙሴ እግዚአብሔርን ስለ ታዘዘ እግዚአብሔር ለእስራኤላውያን ውሃ ሰጣቸው። እግዚአብሔርን ስንታዘዝ እግዚአብሔር ያድነናል። በእግዚአብሔር ላይ ስናምፅ እግዚአብሔር አያድነንም። እግዚአብሔርን ልንታዘዝ የሚገባን እርሱ በሚፈልገው መንገድ ነው። እኛ እግዚአብሔርን በራሳችን መንገድ ልንታዘዘው አንችልም። በራሳችን መንገድ ከሄድን እግዚአብሔር አያድነንም። እግዚአብሔር ሊያድነን የሚችለው በእርሱ መንገድ ከሄድን ብቻ ነው። ከኃጢአት ኃይል ሊያድነን የሚችለው ማን ብቻ ነው? እግዚአብሔር ብቻ። ከሞት ኃይል ሊያድነን የሚችለው ማን ብቻ ነው? እግዚአብሔር ብቻ። ከሰይጣን ኃይል ሊያድነን የሚችለው ማን ብቻ ነው? እግዚአብሔር ብቻ። እግዚአብሔር እስራኤላውያንን ያዳናቸው እነርሱ በወሰኑት መንገድ ነው? አይደለም። እግዚአብሔር እስራኤላውያንን ያዳናቸው እንዴት ነበር? እግዚአብሔር በወሰነው መንገድ ነው። እግዚአብሔር ሰዎችን ሁሉ የሚያድነው እንዴት ነው? እግዚአብሔር ራሱ በወሰነው መንገድ ነው።